የማኅበራዊ መገናኛ ዘዴዎች ቅኝት በዚህ ሳምንት የማኅበራዊ መገናኛ ዘዴዎች ላይ እንደወትሮ ለብቻው ጎልቶ የወጣ ርዕስ አልነበረም። ሆኖም በተናጥል መነጋገሪያ የነበሩ ርዕሰ ጉዳዮችን ቃኝተናል። በኢትዮጵያ የመንግሥት ሥልጣንን የተቆጣጠሩ አካላትን ተጠያቂ የሚያደርገው የሰብአዊ መብቶች ጉዳይ በአሜሪካን ሀገር የምክር ቤት አባላት ከሁለት ሳምንት ባልበለጠ ጊዜ ውስጥ ድምፅ እንዲሰጥበት ተወስኗል። የጠቅላይ ሚኒስትር ምርጫ ጉዳይና የኢህአዴግ ምክር ቤት ስብሰባ ላይ አስተያየቶች ተሰጥቷል። እንዲሁም ፌስቡክ በሚሊዮኖች የሚቆጠሩ ደንበኞቹን መረጃ ያለውቅናቸው ውቅናቸው ለሌሎች በተለይ ለፖለቲከኞች አሳልፎ መስጠቱ በዓለም ዙሪያ ቁጣ ቀስቅሷል። በዛሬ የማኅበራዊ መገናኛ ዘዴዎች ትኩረት የሰጠናቸው ርዕሰ ጉዳዮች ናቸው። አብራችሁን ቆዩ። ለወትሮው አንዳች የመነጋገሪያ ርዕስ የማይታጣባቸው የማኅበራዊ መገናኛ ዘዴዎች በዚህ ሳምንት ደብዘዝ ብለው ነው የታዩት። ይህን የታዘበችው መቅደስ ጂ በትዊተር ገጿ ዝም ተባባልን። እስቲ ደግሞ ጠቅላይ ሚኒስትሩን አሳውቁንና ትንሽ እንንጫጫ፣ ጭር ሲል አንወድም የሚል መልእክት አስነብባለች። በኢትዮጵያ ቀጣዩ ጠቅላይ ሚኒስትር ማን ይሆናል የሚለው ጥያቄ በዚህ ሳምንትም ተጨማሪ መላምት የተሰጠበት ጉዳይ ነበር። ሁሉም የየራሱን ግምት በሚመስለው መንገድ ሲሰጥም ታይቷል። ይሁንና ግን አስተያየቱ ባለፈው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን እንደሚለቁ ባሳወቁበት ወቅት እንደነበረው አይነት አይደለም። መጪው ጠቅላይ ሚኒስትር ሚኒስትር ከኢትዮጵያ ወቅታዊ ጉዳዮች አንጻር ብርቱ ፈተና እንደሚገጥመው አስተያየቶች ተሰንዝሯል። ተስፍ በሚል የትዊተር አድራሻ ለአዲሱ ጠቅላይ ሚኒስትራችን መልካም የፈተና ጊዜ ይሁንሎ የሚል መልእክት ተጽፏል። በአውሮጳ ሕብረት የኢትዮጵያ ተልዕኮ የተሰኘ የትዊተር ገጽ ሐሙስ ዕለት ባስነበበው መልእክቱ የኢህአዴግ ምክር ቤት ስብሰባ በዚህ ሐሙስ ሶስተኛ ቀኑን ይዟል ብሏል። የጠቅላይ ሚኒስትር ኃይለማርያም ደሳለኝና የምክትል ጠቅላይ ሚኒስትር ደመቀ መኮንንን ፎቶግራፍ አያይዞ አቅርቧል። ኤች አር ኢ ኤስ 128 የተሰኘው ረቂቅ ሰነድ በዩናይትድ ስቴትስ ምክር ቤት ድምፅ ሊሰጥበት እንደሆነ ይፋ መሆኑ በማህበራዊ መገናኛ ዘዴዎች ተጠቅሷል ከአንድ ዓመት ግድም በፊት በዩናይትድ ስቴትስ ኮንግሬስ 115ኛው ቅዳሚ ስብሰባ ላይ የተዋወቀው ይህ ረቂቅ ሰነድ የኢትዮጵያ የሰብአዊ መብት አያያዝን ይዳስሳል ረቂቅ ሰነዱ ከብዙ በጥቂቱ ቀጣዮቹን ጉዳዮች አጥብቆ ይቃወማል በኢትዮጵያ ከመጠን ያለፈ ኃይል በመጠቀም ሰላማዊ ሰልፈኞችን ገድሏል ያላቸውን የመንግሥት የጸጥታ ኃይላት እርምጃ አጥብቆ ያወግዛል። መጠን ያለፈ የኃይል እርምጃና ግድያ ፈጻሚዎች ላይ ግልጽና ምሉ የሆነ ነፃ ምርመራ እንዲደረግ ያሳስባል። የአስቸኳይ ጊዜ አዋጅ እንዲነሳ ይጠይቃል። እንዲሁም ፖለቲከኞችና ጋዜጠኞች መታሰራቸውን ይኮንናል። የምክር ቤት አባል ማይክ ሆፍማን የኢትዮጵያ ጉዳይን የሚመለከተው ረቂቅ ሰነድ ምክር ቤቱ ድምፅ እንዲሰጥበት መወሰኑ እንዳስደሰታቸው በትዊተር ገጻቸው ገልጿል። ሰነዱ ለውሳኔ እንዲመራ ለወራት በትጋት ተሳትፏል ያሏቸውንም በሙሉ አመስግኗል። በኢትዮጵያ የሰብአዊ መብቶች እንዲከበሩ ብሎም ሁሉን አሳታፊ አስተዳደር እንዲኖር የሚደረገው ትግል ይቀጥላል ብሏል። በትዊተር መልእክታቸው የምክር ቤት አባሉ ማይክ ኮፍማን ድረ ገጻቸው ላይ ባወጡት መግለጫ ላይ ደግሞ ኤች አር ኤስ አድ መቶ ሃያ ስምንት የተሰኘው ረቂቅ ሰነድ በዩናይትድ ስቴትስ ምክር ቤት ድምፅ ሊሰጥበት የተቀጠረው በሚያዝያ አንድ ሳምንት መሆኑን አስታውቋል። በርካቶች በትዊተር እና ፌስቡክ ለምክር ቤት አባሉ ማይክ ኮፍማን እና ድጋፋቸውን ለሰጡ ሌሎች አባላት ምስጋናቸውን አቅርቧል፣ አስተያየትም ሰጥቷል። ሕይወት ኒውዮርክ በሚል የትዊተር ስም የሰፈረው መልእክት አምባገነን መንግስት ተጠያቂ እንዲሆን ያለመታከት በመትጋቱ እጅግ እናመሰግናለን ይላል። ረቂቁ ለውሳኔ የሚቀርብ መሆኑ ለበርካታ የአፍሪቃ ሀገራት አምባገነንነትን እምብኝ ለማለት አብነት ሊሆን እንደሚችልም የትዊተር መልእክቱ ይጠቅሳል። ከሕይወት ተቃራኒ ሐሳብ በትዊተር ያቀረበው አዲስ ይመር ነው። በሀገሩ ምስቅልቅል እንጂ አንዳችም ነገር አታመጡም ሲል ረቂቅ ሰነዱ ለውሳኔ ይቀርባል መባሉን ተቃውሟል። የራሳችንን ችግር በራሳችን እንፈታለን፣ የእናንተን ለእናንተው እዛው ያዙትም ብሏል አዲስ ይመር። ኤችአርኢኤስ 128 የተሰኘው ረቂቅ ሰነድ ለውሳኔ እንዲመራ በውጭ ሀገራት የሚኖሩ ኢትዮጵያውያን ቀደም ሲል የተቀናጀ የማኅበራዊ መገናኛ ዘዴዎች ዘመቻ አካሂደው ነበር። በዘመቻቸውም የዩናይትድ ስቴትስ የኮንግሬስ አባላትን ስምና የስልክ ቁጥራቸውን በማያያዝ ነዋሪዎች ስልክ በመደወልና መልእክት በመላክ ጫና እንዲያደርጉ የሚጠይቅ ነበር። ረቂቅ ሰነዱ ለምክር ቤት ሲቀርብ አባላት እንዲደግፉት ኢትዮጵያውያን ጫና እንዲያደርጉ ክብሩ በትዊተር ጥሪ አስተላልፈዋል ልፏል አሁን ጊዜው የእኛ የኢትዮጵያውያን ነው ተወካዮቻችንን የማግኘትና ኤችአርኢኤስ 128ን እንዲደግፉ ጫና የመፍጠር ሲል ወደ ሌላኛው ርዕሰ ጉዳያችን እንሻገር። የፌስቡክ ተጠቃሚዎች የግል መረጃዎች ከፌስቡክ ውጪ በሌሎች ወገኖች ያለ ደንበኞች ፍቃድ አላግባብ ጥቅም ላይ ውሏል የሚለው ዜና በሳምንቱ መጨረሻ ላይ መሰማቱ ከፍተኛው ዝግባ አስነስቷል። የፌስቡክ መስራችና ባለቤት ማርክ ዙከርበርግ የፌስቡክ የግለሰቦች መረጃዎች በሌሎች ጥቅም ላይ መዋሉን አምነው በመቀበል ይቅርታ ጠይቋል። መቀመጫውን ታላቋ ብሪታንያ ውስጥ ያደረገው ካምብሪጅ አናሊቲካ የተሰኘው ተቋም ለፖለቲከኞችና ድርጅቶች ከግለሰቦች ሰነድ ጋር የተያያዙ ጉዳዮችን የሚያማክር ተቋም ነው። የዚህ ተቋም ደንበኞች ከሆኑት መካከል የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕና ከአሜሪካ ፕሬዝዳንታዊ እጩ ተፎካካሪዎች መካከል አንዱ የነበሩት ቴድ ክሩዝ እንዲሁም ሌሎች የዓለማችን ግዙፍ ስም ያላቸው ሰዎች ይገኙበታል። ካምብሪጅ አናሊቲካ ከፌስቡክ ተጠቃሚዎች የ50 ሚሊዮን ሰዎችን ግላዊ መረጃዎች እንደ ጎርጎሪዮስ አቆጣጠር ከ2014 ጀምሮ ሲሰበስብ ቆይቷል ተብሏል። ያም ብቻ አይደለም። የግለሰብ መረጃዎችን ፖለቲከኞች እንዲጠቀሙበት አሳልፎ ሲሰጥ ነበር በሚል ተወቅሷል። የፌስቡክ መረጃዎች ካምብሪጅ አናሊቲካ ጋር የደረሱት አሌክሳንደር ኮጋን የተባለው ተመራማሪ በፈጠረው የዳሰሳ ጥ ህጻናት መስሪያ ማስተናበሪያ ወይም አፕሊኬሽን ነው። ይህን ማስተናበሪያ ከ270 ሺህ በላይ የፌስቡክ ተጠቃሚዎች ስልካቸው ላይ ጭነው ሲጠቀሙበት ነበር። ኮጋን ይህን ማስተናበሪያ የሚጠቀሙ ሰዎችን ብቻ ሳይሆን የጓደኞቻቸውንም የፌስቡክ መረጃዎችን ሰብስቦ እንደ ጎርጎሪዮስ አቆጣጠር በ2015 ለካምብሪጅ አናሊቲካ አሳልፎ እንደሰጠ ነው የተጠቀሰው። የፌስቡክ ባለቤት ማርክ ዙከርበርግ ድርጊቱ የመረጃ ደህንነትን የመጣስ ተግባር ነው ሲሉ ኮጋን የፌስቡክ አገልግሎቶችን እንዳይጠቀም አግደውት ቆይቷል። የሰበሰባቸው በሚሊዮኖች የሚቆጠሩ መረጃዎችም እንዲሰረዙ ተጠይቆ እንደነበር ተነግሯል። ሆኖም ባለፈው ሳምንት መጨረሻ ላይ ሰነዶቹ እንዳልተሰረዙ የሚያጋልጥ መረጃ ይፋ መሆኑ ውዝግቡን አጡዞታል። የተፈጠረው ውዝግብም የፌስቡክ ገቢን በብርቱ ጎርቷል። የፌስቡክ ተጠቃሚዎች መረጃቸው ለሌሎች መጠቀሚያ ሆኗል በተባለ በሁለት ቀናት ብቻ ግዙፉ የማኅበራዊ መገናኛ ዘዴ አውታር ፌስቡክ 50 ቢሊዮን ዶላር የገበያ ዋጋ ማጣቱን ኢኮኖሚክ ታይምስ የተሰኘው ድረገጽ በቪዲዮ ዘገባው ጠቅሷል። ያም ብቻ አይደለም፣ በርካታ የፌስቡክ ተጠቃሚዎች ከፌስቡክ ጋር ስላላቸው ግንኙነት እያጤኑበት ያለበት መሆኑም ታውቋል። አድማጮች፣ የማኅበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመድማል። ማንተጋፍቶስ ስለሽነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና አይስጥልኝ።